موسيقى <applause> okay, لا ما መላከ ፀሐይ መንግስቱ ኃይሉ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ የዘንድሮን የ2017 የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ የሚከተለው መልእክት አስተላልፈዋል። እግዚአብሔር ይስጥልኝ። የወይዘሮ ማርታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንተስ አንተ ክመ ዋመት ከኒ ዘይሃለከ አንተስ አንተ ነህ ዘመኖችህም ከቶ አያልቁም ያለው የዘመናት ባለቤት አምላካችን እንኳን ከዘመን ወደ ዘመን አሸጋገረን አሸጋግራችሁ እንላለን። ቅዱስ ዮሐንስ የነቢዩን ቃል ወስዶ አዘቅት ሁሉ ይሙላ፣ ተራራውም ኮረብታውም ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራው መንገድ ትክክል ይሁን፣ ስጋ የለበሰም ሁሉ የእግዚአብሔር ማዳኔ ብሎ እንደተናገረው በዚህ ቃል መሰረት በዚህ አዲስ ዓመት ከመሪ እስከ ተመሪ የእግዚአብሔር መንገድ ማግናት፣ ጠማማ ልብን መመለስ፣ ትቢትና መታጀርን ሸካራ የሆነውን የስጋና የዓለም መንገድን ትቶ ሰው ሰው መሽተትና የክርስቶስ ስራ አስፈጻሚ መሆን እንደሚገባ የሚያስታውስ ካለው። ስለሆነም በዚህ ዓመት ቅዱስ ጳውሎስም እንደነገረን እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ አንድ ናቸው ከእነዚህ ደግሞ ፍቅር ይበልጣል እንዳለው በፍቅር ተዋደንና በእምነት ሁላችንም ተሳስረን እንድንኖር ባለቤቱ ይርዳን። በዚህ ዓመት ያሳለፍነው ዓመት ብዙ ከባድ የሆኑ ጊዜዎችን አሳልፈናል። እግዚአብሔር እነዚያን ዘመናት በቃ ብሎን በዚህ ደግሞ በአዲሱ ዓመት ደግሞ እርስ በርሳችን እንድንዋደድ፣ እንድንደጋገፍ በኑሯችን በሕይወታችን ሁሉ አንዱ ለሌላው አልጋ እንዲሆን፣ አንዱ ለሌላው መንገድ እንዲሆን፣ አንዱ ለሌላው በጎ ነገር በማድረግ እንድንደጋገፍ በእውነት ባለቤቱ ይርዳን። ቅዱስ ዮሐንስ በምዕራፍ አስራ ሶስት ሰላሳ አራት ላይ እርስ በርሳችሁ ተዋደዱ እኔ እንደወደድኳቸው እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ዛ ሰጥቻችኋለሁ ይለናል። ስለዚህ እርስ በእርሳችን ብንዋደድ የሱ ደቀ መዛሙርት መሆናችን እንደሚታወቁም በዚሁ ጠቅሷል። እኛ ኢትዮጵያውያንም በዚህ ዘመን በዚህ ጊዜ የአባቶቻችን ልጆች መሆናችን ይታወቅ ዘንድ ይህንን ነገር በስራ ብናውለው ዓለም ይገነዘብልናል ፣ ማንነታችንም ያውቀዋል። የአባቶቻችን መታወቂያ እንደሚታወቀው ሰውን ማክበር፣ እንግዳ መቀበር፣ ሰርቶ መኖርና ከጠረፍ እስከ ጠረፍ ሰላምን ማስከበር፣ ሰላምን ማረጋገጥ ነው። አሁንም ይሄ ትውልድ ያለበት ኃላፊነት ሰው ሰው መሽተት፣ ሰው መሆን፣ ሰላምን ማስከበር፣ ለሰላም መቆም፣ ለበጎ ነገር መቆም፣ የተቸገሩትን መርዳት፣ የወደቁትን ማንሳት፣ የተረሱትን ሁሉ ማስታወስ የግድ ያስፈልጋል። ያለንበት ዘመን እጅግ በጣም ከባድ ነው። በተለይም በኢትዮጵያ ያለው ጉዳይ አሁን በውጭ ያለነውን በእውነት ብዙም ቀና ብሎ የሚያስኬድ የሚያኮራ ነገር የምናይበት ጊዜ አይደለም እና ይህንን ዘመን ተጋግዞ ተባብሮ አንድ ሆኖ ማሳለፍ የግድ ይላል። እንኳንስ ተለያይተንበት አንድ ሁኖም ለማለፍ የሚከብድ ዘመን ነው። በየእለቱ የምንሰማው የምናየው ነገር ማለት ነው። ይሄ እጅግ በጣም በተለይ ለኛ በውጭ ላለነው ደግሞ አስቸጋሪ ዘመን ነው። ምክንያቱም በሀገራችን ሰዎች ምን ያህል እየተቸገሩ እንደሆነ የምናውቃቸው ድሮ አጊጠው የሚወጡ የነበሩ ዛሬ በጣም ተቸግረው መብላት መጠጣት አቅቷቸው ስናይ ይሄ በጣም አስቸጋሪ ነውና ይህን ዘመን አንድ ሁነን እንድናሳልፈው የእግዚአብሔር ፈቃዱ ይሆንልን። አዲሱና ሰው ክርስቶስን በመልበስ በበጎ ምግባራት አጊጠን ዘላለማዊን እግዚአብሔርን ፍቅር ተሸክመን። የተስፋ ቃሉን እንድሰንቀን ደግሞ የአምላካችን የተስፋ ቃሉ የጸናና የታመነ መሆኑን አውቀን በታማኝነት በቁርጠኝነትና በፍቅር እንድንጓዝም እግዚአብሔር ይርዳን። እርስ በርሳችን እንድንረዳዳ ልባችን በክርስቶስ ሰላም እንዲሞላ መንፈሳችንና ሥጋችንም በእምነት የበረታ እንዲሆን ሕይወታችንም በክርስቶስ ፍቅር የረሰረሰ እንዲሆንልን የግድ በአንድነትና በፍቅር መጽናት ያስፈልገናል። እና እግዚአብሔር ፍቅሩን ይስጠን። እንግዲህ ሁለት ሺህ አስራ ሰባት አመተ ምረትም ከባዱ የጦርነት ደመና የሚገፈፍበት፣ ሰላም የሚመጣበት፣ ፍቅርን በእያንዳንዳችን ልቡና የሚሞላበትና የቀደመው ሰላማችን ተመልሶ በአንድ ሁነን በዓል የምናከብርበት ዘመን እንዲሆንልን ምኞቴን እገልጻለሁ። ጋሲስ መንግስቱ ኃይሉ ሰጠኝ። አመሰግናለሁ። እናመሰግናለን። መላከ ጸሐይ መንግስቱ ሀይሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ አውስትራሊያና ኒውዚላንድ አህጉረ ስብከት ዋና ስራ አስኪያጅ እንዲሁም የብሪዝበን ቅዱስ ጊዮርጊስ ቤተ ክርስቲያን አስተዳዳሪ የ2017 የኢትዮጵያውያንን አዲስ ዓመት ምክንያት በማድረግ ስላስተላለፉልን መልእክት በድጋሚ እናመሰግናለን። መልካም በዓል እንዲሆንልዎት የእኛም ምኞታችን ነው።